ትውልደ ኢትዮጵያ አሜሪካውያን በዩናይትድ ስቴትስ ፖለቲካ ውስጥ ያላቸውን ተሳትፎ መልከት የሚያደርግ ተከታታይ ቅንብር የመጀመሪያ ክፍል ነው። ለመሆኑ የተለያዩ የኢትዮጵያ አሜሪካውያን ማህበረሰብ አባላት ለዘንድሮ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ለውሳኔያቸው ምን አይነት ጉዳዮችን መሰረት እያደረጉ ነው? የአሜሪካ ድምፅ ያነጋገራቸው የማህበረሰብ ቡድኖች ተጠሪዎች በግልም ሆነ እንደ ማህበረሰብ በምርጫው ቅድሚያ ስለሚሰጧቸው ጉዳዮች አጋርተውናል። አቶ ዮም ፍስሀ የሁለቱ እጩዎች የምርጫ ዘመቻዎች በየበኩላቸው እጩዋቸውን እንዲመርጡላቸው የማህበረሰቡን አባላት ለማሳመን አራት ተወካዮቻቸውን የላኩበት የአሜሪካ ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊ ናቸው። ከተቋቋመ ሶስት ዓመት ተኩል የሆነው ኤፓክ በቅርቡ ስላሰናዳው ስለዚህ መድረክም አስረድተውናል። አቶ ዮምን ያወያያቸው አሉላ ከበደ ተከታዩን ይዞ ቀርበዋል። አቶ ዮም ፍስሀ በቅድሚያ ለጊዜው አመሰግናለሁ። አቶ አሉላ በዚህ አጋጣሚ ይህንን እድል ስለሰጠኝ አመሰግናለሁ። በዩናይትድ ስቴትስ ፖለቲካ ለነቃ ተሳትፏችሁ መሰረቱ ምንድን ነው? ትውልደ ኢትዮጵያውያን የሆነ የአሜሪካ ዜግነት ያለው ኢትዮጵያዊ ቁጥሩ ብዙ ነው። እንግዲህ የሚገመተው አንድ ሚሊዮን በአሜሪካን ሀገር ይኖራል ተብሎ ነው። መምረጥ የሚችለውም ከሶስት መቶ ሺህ በላይ ይህ፣ በዚህ በአሁኑ እንደዚህ አይነት ፉክክር ያለበት ምርጫ ላይ ለውጥ ማምጣት የሚችል ነው። ለምሳሌ ፐንስልቬኒያ በጣም ብዙ ፉክክር ያለበት ስዊንግ ስቴት ይሉታል በትንሽ ቁጥር አንዱ ሌላውን ለመምረጥ የሚችልበት ነው። ስለዚህ በተለይ በፕሬዚደንሻል ኤሌክሽን የቀድሞ ፕሬዚደንት ዶናልድ ትራምፕ እና የአሁኑ ቫይስ ፕሬዚደንት ካመላ ሀሪስ ሁለቱም እዚህ እየተመላለሱ ምረጡን እያሉ ነው። እኛም ደግሞ ትውልደ ኢትዮጵያውያን አንድ ላይ ስንመርጥ የበለጠ ተሰሚነት ስለሚኖረን ኤፓክ መምረጥ የሚችሉትን ነዋሪዎች እንዲመርጡ ካልመረጡ ተሰሚነት እንደማይኖራቸው በማሳሰብ እንዲመዘገቡ ኢትዮጵያንና ትውልደ ኢትዮጵያውያንን የሚጠቅሙ ተመራጮች እንዲመረጡ ብዙ ጥረት አድርገናል። ወደ አርባ የሚሆኑትን የኮንግሬስ እና የሴኔት አባላት በጥንቃቄ አለማቸው ምንድን ነው በትምህርት በኢሚግሬሽን በንግድ በጤና እኛን የሚጠቅሙን ሰዎች ናቸው ወይ አንደኛ ሁለተኛ ደግሞ አሜሪካን እና የኢትዮጵያን ግንኙነት እንዲጠናከር ይሰራሉ ወይ ሀገራችን ሰላም እንዲሆን ይጥራሉ ወይ የህዝቡ ሰብአዊ መብት እንዲከበር ይጥራሉ። ይ እነኚህን ተወዳዳሪዎች አነጋግረን አስተምረን ይህን ነገር ሁሉ ካሟሉ እውቅና ሰጠናል ወይም ኢንዶርስ አድርገናል። በመላው ዓለም ያሉ ኢትዮጵያውያኖችን ጥቅም የሚያስጠብቁ ሰዎችን ለማስመረጥ ነው። በዚህ መልክ ነው እየሰራ ነው ያለ ነው። ቅርቡ ከዋሽንግተን ዲሲ ወጣ ብላ በምትገኘው በአሌክዛንድሪያ ከተማ ዝግጅት አድርጋችሁ የሁለቱንም ፕሬዚዳንታዊ ምርጫ ዘመቻዎች ተወካዮች የጋበዛችሁበት ስነ ስርዓትም አካሄዳችሁ ነበረ። ምንድን ነው እነኚህ ምርጫ ዘመቻዎችስ እንዲረዷችሁ እንዲያውቁ የምትፈልጉት ትውልድ ኢትዮጵያውያን አሜሪካውያኖች እዚህ በአሜሪካን ሀገር ስንኖር ከአምሳ አመት ሆኖናል እና ይሄ በጣም በአጭር ጊዜ ውስጥ በጣም ብዙ ስራ የሰራ በብዙ ሙያዎች የተሰማራ ዶክተሮች፣ ኢንጂነሮች፣ አስተማሪዎች፣ በንግድ ስራ እና በምንኖርበት ስቴት እና ከተማዎች እዚህ ላለው ለአሜሪካን ኢኮኖሚም ሆነ ህብረተሰብ ትልቅ አስተዋጽኦ የሚያደርግ ነው። በምርጫ በኩል ግን ብዙዎች አይመርጡም። ይሄን ነው የእኛ ስራ ምንድን ነው ትልቁ በሰሜንነት እንድናገኝ ትውልደ ኢትዮጵያ አሜሪካኖች እንዲመርጡ ማድረግ ላይ ነው። እስካሁን ድረስ በዚህ በአምሳ ዓመት ውስጥ ሁለት ሶስት ትውልድ ኖሯል። ብዙዎችም ደግሞ እዚህ ሀገር የተወለዱ አሉ እና እነኝህን ሁሉ እንዲሳተፉ ለማድረግ ነው አላማችን። ባለፈው ሚድተርም ኢሌክሽን በቨርጂኒያ ኢትዮጵያውያኖች በጣም ወሳኝ ሚና ነበራቸው። ኢትዮጵያውያኖችን የሚጠቅመውን ገቨርነር ያንግኪንን ያስመረጠው ትውልድ ኢትዮጵያ የሆኑ አሜሪካውያን ናቸው የሚልም በዋሽንግተን ፖስት ሁሉ ላይ ተጽፏል። እና እንደዚህ አይነት አቅም እያለው አንድ ላይ ሲመርጥ የበለጠ እኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ ያዘጋጀን። ተወዳዳሪዎቹን ከሚስተር ትራምፕ ካምፔን፣ ከካመላ ሀሪስ ካምፔን፣ ሌሎችም ደግሞ ባለፈው ጊዜ እውቅና የሰጠናቸው ሁለት የኮንግረስ አባላት ጋበዝን። በቪዲዮ እና በፐርሰን የመጡት አንደኛው ሴነተር ጃን መጓሄር የሚባል የቨርጂኒያ ሴነተር ነው፣ የትራምፕ ካምፔን የላከው ኮንግረስ ኮንግሬስ እየተወዳደረ ነው። አንደኛዋ ደግሞ ኮንግሬስ ውመን ሲድኒ ካምላገር የምትባል ከካሊፎርኒያ ዴሞክራት ናት። አንደኛው ኮንግሬስማን ብራን ፍች ፓትሪክ የሚባል ፔንስልቬኒያ ሪፐብሊካን ነው። አንደኛው ደግሞ ከካሊፎርኒያ ኮንግሬስማን ነው፣ ጃን ጋራማንዲ ይባላል። እንዲሁም ድሮ እሱ ኢትዮጵያ ውስጥ ፒስ ኮር የነበረ ነው እና በጣም ኢትዮጵያን የሚወድ ሰው ነው። አራቱም ቀረቡ እና ለኢትዮጵያ ኮሚኒቲ ታሪካዊ የሆነ ጉባኤ ነው። ለመጀመሪያ ጊዜ ነው ሁለት ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውልደ ኢትዮጵያ የአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው። የኢትዮጵያ ዲያስፖራ ታሪክ ማለት ነው እና በዚህ ቀርበው ለምን እነሱ እንድንመርጣቸው ሁሉም የራሳቸውን ንግግር አደረጉ። በእውነቱ በጣም ብዙ ሰው ይሄን ነገር ሰምቶ ፓክም የሚያደርገውን እውቅና አይቶ አሁን ለመምረጥ እንዲመቻች አድርገናል ማለት ነው። በአባልነትም ይሁን በደጋፊነት አብራችሁ ከሚንቀሳቀሱት አንጻር ቅድሚያ የሚሰጧቸው ጉዳዮች ምንድን ናቸው? እናንተ እስከተረዳችሁትና ድርጅታችሁ ኤፓክ ለይቶ ያየ የተመለከታቸው ካሉ ምንድን ናቸው? እንደ ማህበረሰብ ቅድሚያ የሰጣችኋቸው ጉዳዮች በዚህ በአሜሪካን ሀገር የሚኖሩ ትውልደ ኢትዮጵያዊያን ሆነው አሜሪካዊ ዜግነት ያላቸው በቅድሚያ የሚፈልጉት እኛን መጥቀም የሚፈልጉ ወዳጆች የሚሆኑ ለምሳሌ በኢሚግሬሽን ጉዳይ የሚረዱ፣ በትምህርት በጤና ጉዳዮችን የእኛን ህብረተሰብ የሚረዱ ሀገራችን ላይ ደግሞ ሰላም እንዲሆን ሀገራችን ሰብአዊ መብት እንዲከበር የሚረዱትን በተለይም ደግሞ በአሁኑ ሰዓት ሀገራችን በጣም ከባድ ችግር ላይ ነው ያለችው። ጦርነት ሀገራችን በብዛት አለ። በተለይም ጽሀን ላይ የተነጣጠረውን ዘር ተኮር የሆነ ግድያ ሁሉ እሱ በጣም የሚያስረብሸን እና የሚያሳስበን ነው። ሁለት ኢትዮጵያውያን በጣም ሀገር ወዳድ ነው። አገሩን ይወዳል ደግሞም ብዙ አስተዋጽኦ ሲያደርግ የኖረ ነው። ለሀገሩ ደራሽ ነው። ወገኑ መርዳት የሚፈልግ ነው። በብዙ መንገድ በገንዘብ በኩል ከሰባት ቢሊዮን ዶላር በላይ በአመት ወደ ሀገሩ የሚልክ ነው። በየጊዜው ሰዎች በጦርነትም ለተጎዱ ሲሉ ይረዳል። ሆስፒታል ያሰራል። ትምህርት ቤት ያሰራል። ብዙ አስተዋጽኦ ለሀገሩ የሚያደርግ ነው። ችሎታ አቅምም አለው እና አሁንም ደግሞ እነኚህ ነገሮች ላይ ነው ማተኮር የሚፈልገው እና እነኚህን ነገር የሚረዱ ምሳሌ ሰላም እንዲመጣ ተፅዕኖ የሚያደርጉትን ተወዳዳሪዎች እነሱ እንዲመረጡ በጣም ነው የሚፈልገው። እውነት ከሌሎችም ዳያስፖራ የበለጠ ለሀገሩና ለወገኑ የሚያስብ የኢትዮጵያ ዳያስፖራ ሀገር ወዳዶች ናቸው እና እነኝ ላይ ነው የበለጠ የሚያተኩረው ማለት ነው። ድርጅታችሁ የኢትዮጵያና ዩናይት ስቴትስ የሕዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊና ከመስራቾቹ አንዱ አቶ ዮም ፍስሀ እያስተባበራችሁት ያለውን መራጭ ፍላጎትና ምኞት ሀሳብ በተመለከተ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በምርጫው ሂደትም ሆነ ከምርጫው በኋላ በተመሳሳይ መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ንስጥልኝ፣ አመሰግናለሁ።